በየመን ከሁቴ አማጽያን ጋር እየተዋጉ ያሉት ሳውዲና አጋሮቿ ባለፈው ቅዳሜ ሚሳይል ተተኩሶብናል በማለት ካለፈው ሰኞ ጀምሮ የባህር የአየርና የየብስ መገናኛዎችን በመዝጋት ምንም ነገር ወደ አገሪቱ እንዳይገባ አግደዋል። በተለይ በሳውዲ የአየር ድብደባ እንደወደመችና ሕዝቧም ሙሉ በሙሉ የእርዳታ ጠባቂ መሆኑ እየታወቀ ወደቦችንና የአውሮፕላን ማረፊያዎችን በመዝጋት እርዳታ እንዳይደርስ ማድረግ ከፍተኛ ሰብአዊ ቀውስ እንዲከሰት መፍቀድ እንደሆነ በመግለጽም ወደ የመን የሚያስገቡ በሮች ተዘግተው ከቆዩ ከበርካታ አስርተ ዓመታት ወዲህ ያልታየና የተለየ የረሃብ አደጋ የሚከሰት መሆኑን አስጠንቅቀዋል። የመንግሥታቱ ድርጅት ምክትል ዋና ጸሐፊ ሚስተር ማርክ ሎውኮክ በአንዣበበው የረሃብ አደጋ በቅርቡ በደቡብ ሱዳን በአስር ሺዎች የሚቆጠሩ ሰዎች የደረሰባቸው አይነት ረሃብ አይደለም የሚሆነው ወይም ደግሞ እንደ አውሮፓ አቆጣጠር በ2011 ዓ ም በሶማሊያ ከ250 ሺ በላይ ሰዎችን የገደለው አይነት ረሃብ አይደለም የሚሆነው። ይሄኛው ምናልባትም ከበርካታ ዓመታት ወዲህ በዓለማችን ያልታየ ሚሊዮኖችን የሚጨርስ የረሃብ መቅሰፍት ነው የሚሆነው። ይሁን እንጂ ጥሪው የቀረበለት የጸጥታው ምክር ቤት የሰብአዊ እርዳታ እንዳይደርስ መከልከል ተገቢ ያለመሆኑን ከመግለጽ ውጭ በተለይ ሳውዲዎች በአገሪቱ መግቢያ መስመሮች ላይ የጣሉትን እገዳ እንዲያነሱ የሚጠይቅ ውሳኔ አላስተላልፈም። የሰብአዊና እርዳታ ድርጅቶች ግን የጉዳዩን አሳሳቢነት በመግለጽ የሳውዲ መራሹ ቡድን በየመን ላይ የጣለው እገዳ ተነስቶ እርዳታ ለሕዝቡ ማድረስ እንዲቻል እየወተወቱ ነው። ኦክስፋም የህጻናት አድን ድርጅትና ሌሎች 15 የሚሆኑ የእርዳታ ድርጅቶች ትናንት በጋራ ባወጡት መግለጫ ወደ የመን የሚያስገቡ በሮችን መዝጋት ማለት ሁሉም አይነት እርዳታ መድኃኒትን ጨምሮ ወደ አገሪቱ እንዳይገባ ማገድ ማለት ነው በማለት የሳውዲ ወዳጆች አስፈላጊውን በማድረግ የመናውያንን እንዲታደጉ አሳስበዋል። አንድ ሚሊዮን ለሚጠጉ የኮሌራ ወረርሽኝ ታካሚዎች የተላከውን መድኃኒት እንኳ በየመን ወደቦች ማራገፍ እንዳልተቻለ ቀይ መስቀል አክሎ አስታውቋል። የመናዊቷ ጋዜጠኛ አፍራህ ናስር ይህንን የሳውዲን የእግድ እርምጃ በየመናውያን ላይ የተላለፈ የሞት ፍርድ ነው ስትል ትገልጸዋለች። ይህ ማለት በሁሉም የመናውያን ላይ የሞት ፍርድ ማስተላለፍ ማለት ነው። እስካሁኑ የየመንን የመዝጋት እርምጃ ህዝቡን ቀስ እያደረገ የሚገል ነበር። የአሁኑ ግን በፍጥነት የሚገል ነው። በኢራን ይታገዛሉ የሚባሉት የሁቲ አማጺያን ከሁለት ዓመታት ተኩል በፊት ዋና ከተማዋን ሰንዓን ከተቆጣጠሩ ወዲህ ሳዑዲና አጋሮቿ ከስልጣን የተባረሩትን ፕሬዚዳንት ራቡ ማንሱር ሃዲን በመደገፍ በከፈቱ ጦርነትና በሳዑዲ አረቢያ በተፈጸሙ የአየር ድብደባዎች ከአስር ሺህ በላይ ሰዎች ተገድለው ከሰባት ሚሊዮን በላይ ደግሞ ተፈናቅለው እርዳታ ጠባቂዎች እንደሆኑ ነው የሚገለጸው። የሳውዲ አረቢያ መንግስት በየመን ላይ ያካሄደ ያለውን ጦርነትና የአየር ድብደባ ኩዌት፣ ባህሬን፣ ግብፅ፣ ጆርዳን፣ ሱዳን፣ ሴኔጋልና ማሌዥያ ጭምር ወታደራዊ ድጋፍ የሚያደርጉለት ሲሆን አሜሪካ፣ ብሪታንያ፣ ፈረንሳይ፣ ቱርክና ቤልጂክ ደግሞ ልዩ ልዩ ድጋፍ ያደርጉለታል ነው የሚባለው። የዓለም አቀፉ ህብረተሰብ የሳዑዲ አውሮፕላኖች የየመንን መንደሮች ሲያጋዩ ችላ ብሏል በመባልም ይወቀሳል። አሁን በሳዑዲ አረቢያ ያለው የፖለቲካ ንፋስ በየመን ላይ የተከፈተውን ዘመቻ ወዴት ያደርሰው ይሆን የሚል ጥያቄ ያስነሳ ቢሆንም የሳዑዲና ኢራን ፉክክርና ሰጥ አገባ ግን ይልቁንም በየመን እየተካሄደ ያለውን ጦርነት እንዳያራዝመውና ምናልባትም እንዳያሰፋው ያሰጋል በማለት ነው አንዳንድ ተንታኞች ስጋታቸውን የሚገልጹት። ገበያው ንጉሴ ለዶቼ ቬሌ ራዲዮ Brasils